ፕሬዚዳንት ዶናልድ ትራምፕ ስደተኞችን አስመልክቶ የሰጡት አከራካሪ ትእዛዝ መጻኤ እድሉ በአሁኑ ወቅት በዩናይት ስቴትስ የፌዴራሉ ፍርድ ቤት እጅ ውስጥ ይገኛል። በመጨረሻው ግን ወደ ጠቅላይ ፍርድ ቤቱ ሊያመራ እንደሚችልም ተገምቷል። ይህ የስደተኞችን ወደ ዩናይት ስቴትስ መግባት ያቋረጠውና አብዛኞቹ የእስልምና እምነት ተከታዮች ከሚኖርባቸው ሰባት አገሮች ዜጎች ወደ አሜሪካ እንዳይገቡ በጊዜያዊ መልክ የሚያግደው የፕሬዚዳንት ትራምፕ ትእዛዝ ባለፈው ሳምንት በአንድ የፌዴራል ዳኛ መታገዱም ይታወሳል። ሁለቱም ማለትም የሚስተር ትራምፕ ተቺዎችና ደጋፊዎች ይህን ሕጋዊ ጦርነት የሚያዩት በሕገ መንግሥቱ መሠረት ፕሬዚዳንታዊ ሥልጣናቸው የሚፈተንበት፣ የፍትህ ዘርፉ ደግሞ ሕጉን ተመርኩዞ ፕሬዚዳንቱን የመቆጣጠር መብቱ መጠበቁ የሚታይበት ቁልፍ ነጥብ አድርገው ነው የተከራከሩት። ጅመሎን ዘግቦበታል። ሰለሞን ክፍሌ እንሆ ያቀርበዋል። ለፕሬዝደንት ትራምፕ ስደተኞች ወደ ዩናይትድ ስቴትስ ለመጓዝ የሚያደርጉትን ጥረት ለማጥበቅ የሰጡት ትእዛዝ፣ የአሜሪካውያንን ደህንነት ለማስጠበቅ በታቀደ ብቻ ነው የተደረገው። የአገራችንን እንዲሁም የዜጎቻችንን ደህንነት ለማስጠበቅ ነው። የሚመጡት ሰዎች በእኛ ላይ ጉዳት እንዳያደርሱ ለመከላከል ነው። በእነዚህ ምክንያቶች ነው ትእዛዝ የወጣው። ይህ የሚስተር ትራምፕ ትእዛዝ ግን በመላ ዩናይትድ ስቴትስ ተቃውሞ ጫረ። ዲሞክራቶች የሕግ መወሰኛውን ምክር ቤት መሪ ቻክ ሹመርን ጨምሮ የሚያሰሙት ቅሬታ ፕሬዝደንቱ ሕገ መንግሥቱ ካጎናጸፋቸው ሥልጣን በላይ ሄደዋል የሚል ነው። ያም ብቻ ሳይሆን መሠረታዊ የሆኑ የአሜሪካ እሴቶችም ሊሸረሸሩ ይችላሉ ሲሉ ስጋታቸውን ያስተጋባሉ። ሪፐብሊካኖች የፓርቲያቸውን ጥቅም ለማስጠበቅ የሚያደርጉትን ጥረት ወደ ጎን አድርገው ለሀገሪቱ የተሻለውን ነገር እንዲያስቀድሙ ነው ፍላጎታችን። አለበለዚያ መንግሥታዊ ተቋሞቻችን እንዲሁም የአሜሪካውያንን ብርት የሚባሉ እሴቶች ይሸረሸራሉ። ተቃዋሚዎች አሁንም የሚሉት በፕሬዝደንቱ የወጣ የኢሚግሬሽን ትዕዛዝ ልዩነት የሚያደርግና ሕገ መንግሥታዊ ያልሆነ ነው ነው። ፕሬዚደንቶች ስደተኞች ወደ ዩናይትድ ስቴትስ የሚያደርጉትን ፍሰት ለመቆጣጠር የሚወስዷቸውን እርምጃዎች በተመለከተ ካየ ነው ግን ይላሉ የሕግ ጠቢቡ ዳን ማክላሁልን። ታሪክ ከሚስተር ትራምፕ ጎን ይሆናል። ፕሬዚዳንቱ ከኮንግረሱ በተሰጣቸው ስልጣን ላይ በመተማመናቸው ምክንያት ሰፊ ስልጣን አላቸው። ፖሊሲዎቻቸው ብልህ ናቸው፣ አይደሉም ብላችሁ ልታስቡ ትችሉ ይሆናል። እሳቸው ግን በሕጉ ማዕቀፍ ውስጥ ሆነው እርምጃቸውን ለመውሰድ በጣም ሰፊ ስልጣን አላቸው። ሚስተር ትራምፕ ከተሰጣቸው ፕሬዚደንታዊ ስልጣን ውጪ መሄድ አለመሄዳቸውን አሁን የሚወስኑት የፌዴራሉ ፍርድ ቤቶች ይሆናሉ ሲሉ ሌላው የሕግ ባለሙያ ፖል ሺፍ በርመን ያስረዳሉ። ጉዳዩ እንደሚመስለኝ እነዚህ ፕሬዚዳንታዊ ትዕዛዞች ከስልጣን በላይ ሄደዋሉ የሚለው ነው። እኔ እንደሚመስለኝ ትዕዛዞቹ በደርግም ፈጽሞ ኃላፊነት በጎደለው መልክ ይወጡ በመሆናቸው በሁሉም መንገድ ፕሬዚዳንቱ ከተሰጣቸው ስልጣን በላይ የሄዱ ናቸው። ዶናልድ ትራምፕ ወደ ፖለቲካው ዓለም ከመግባታቸው በፊት በዓለም አቀፍ ደረጃ መለያ ያለው የንግድ ተቋም የገነቡ ቱጃር ናቸው። አሁን ፕሬዚደንት ከሆኑ በኋላ ግን የኮንግሬሱና ፍርድ ቤቶች እየተቆጣጠሯቸው ውሱን በሆነ ሥልጣን ሥር መሥራቱ ከባድ ፈተና ሊሆንባቸው እንደሚችል James uh, we have separation of powers in our democracy it's slow it's deliberative. በዲሞክራሲያዊ አሰራራችን ውስጥ የስልጣን ክፍፍል የሚባል አለ። አዝጋሚ፣ ብዙ ክርክር ሊካሄድበት የሚችል ግን ግልጽ አሰራርን የተከተለ። እንደ ነጋዴ ግን አንዱ ሰራተኛቸውን ተባረሃል ማለት ይችላሉ እንደፈለጉ፣ ወይም ደግሞ ይሄ መሰራት አለበት ወደፊት ሊሉ ይችላሉ። በዲሞክራሲያዊ አሰራር ግን ያንን ማድረግ ባለመቻላቸው ተስፋ ሊያስቆርጣቸው ይችላል። አንድ ዝቅተኛ ፍርድ ቤት ፕሬዚደንት ትራምፕ ያወጡትን የኢሚግሬሽን ትዕዛዝ ማገዱን ተከትሎ በበርካታ አውሮፕላን ማረፊያዎች ስደተኛ ቤተሰቦች እንዲቀላቀሉ አስቻለና ደስታ ተፈጠረ። አሁን የመጨረሻውን ውሳኔ ይሰጣል ተብሎ የሚጠበቀው ጠቅላይ ፍርድ ቤቱ ነው።